በአገሪቱ በጠለፋና ና አስገዶ መድፈር ፈጻሚ ወንጀሎች ላይ ተመጣጣኝ የሕግ ቅጣቶች እየተሰጡ አለመሆናቸውን የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ለመሰል ወንጀሎችና ጎጂ ድርጊቶች መስፋፋት አንዱ ገፊ ምክንያት እየሆነ እንደሚገኝም አስታውቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ዜማ ፓርቲም ጠለፋና ና አስገዶ መድፈር ተደራራቢ ወንጀሎች መሆናቸውን ገልጾ የሚተላለፉ ቅጣት ውሳኔዎች ግን አስተማሪና ተመጣጣኝ አይደሉም ብሏል። በአንጻሩ በደቡብ ኢትዮጵያ ክልል ኮሬ ዞን የጎርካ ወረዳ ፍርድ ቤት ሰሞኑን በኋለው ችሎት በአዳጊ ሴት ተማሪዎችን ጠለፋና የአስገዶ መድፈር ወንጀል ተጠርጥረው ከታሰሩ አስራ ሁለት ግለሰቦች ውስጥ ዘጠኝ ተከሳሾችን ከአንድ ዓመት እስከ 19 ዓመት ጽኑ ስርዓት እንዲቀጡ ወስኖባቸዋል። የአዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታዩን አዘጋጅቷል። በኢትዮጵያ በሴቶች ላይ የሚፈጸመው የመብቶች ጥሰትና ወንጀል ከመቀነስ ይልቅ መስፋፋት እየታየበት መሆኑን በስልክ ለአሜሪካ ድምፅ የተናገሩት በኢትዮጵያ ሰብአዊ መብቶች ኮሚሽን የሴቶች የህጻናት የአረጋውያን እና የአካል ጉዳተኞች መብቶች ኮሚሽነር ርግቤ ገብረ ሐዋርያ በወንጀል ፈጻሚዎች ላይ ተመጣጣኝ የሆነም የህግ ቅጣቶች አለመሰጠታቸው ገፊ ምክንያት መሆኑን የኮሚሽኑን ክትትል በመጥቀስ አስረድተዋል

የኮረዞን ቅርንጫፍ ሊቀመንበር አቶ ቃኤል ቡኢሳ በበኩላቸውም የሚሰጡ የቅጣት ውሳኔዎች ከወንጀሉ ተደራራቢነት አንጻር በቂ ያልሆነና የተፈጸመውን የአስገድሮ መድፈር ወንጀል ያቃለሉ ናቸው ብለዋል። አንዳንድ ውሳኔዎች ድርጊቱን የሚያበረታታ አይነት ውሳኔ ነው በእኛ አይነት። ለአብነትም በደቡብ ኢትዮጵያ ክልል ኮረዞን ጎርካ ወረዳም በአንድ ዓመት ውስጥ ብቻ አስራ ሁለት ሴቶች የተጠለፉና የተደፈሩ ሲሆን የወረዳው ፍርድ ቤት ሰሞኑን በዋለው ችሎት በዘጠኝ ተጠርጣሪዎች ላይ የቅጣት ውሳኔ ማስተላለፉን የኮሬ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ባወጣው መግለጫ አስታውቋል። መምሪያው የፍርድ ቤቱን ፕሬዝዳንት አቶ ወንድፍራው ታየን ጠቅሶ እንደገለጸው አዳጊ ሴት ተማሪዎችን በመጥለፍና አስገድደው በመድፈር ወንጀል የተጠረጠሩት ዘጠኝ ተከሳሾች ከአንድ አመት እስከ 19 ዓመት ጽኑ እስራት የሚደርስ ቅጣት ተፈርዶባቸዋል። በኮሬ ዞን የጎርካ ወረዳ አቃቤ ህግ አቶ ሀብታሙ ልብሰው ፍርድ ቤቱ በክስ መዝገብ ላይ የሰው ምስክሮችን ማድመጡን የሐኪም ማስረጃዎችንም መርምሮ ውሳኔ ማሳለፉን ተናግሯል። ፍርድ ቤቱ በጠለፋና በአስገድዶ መድፈር ተደራራቢ የወንጀል አድራጎቶች የከሱትን ሶስት ተጠርጣሪዎችን በ13 ዓመት ከ6 ወራት በ17ና በ19 ዓመታት ጽኑ ስራት እንዲቀጡ ወስኗል ብሏል። እኛም አይተን ቅጣቱ ብቴን አስተማሪ ነው። አሁን ሰው የቅጣት ብዛትን ይፈልጋል። ሰው እንዲማር ነው። ወንጀል ከናመው ቅጣቱ መኛ ንትን ትልቅ ቅጣት ነው ተቀጡት አሁን ትላንቱ ልጅቷ ስትመረመር ቅሬትም አለ ስለተባለ ወንጀል ቅዱስ ስለሚያዝ በዛ መስሬት መቅጣቱ ከፍ ያለው ሌሎቹ ላይ ያው የተቀጣው ቅጣቱ ተመጣጣኝ ነው። ከእነዚህም ውስጥ ሀምሌ ስምንት ቀን ሁለት ሺ አስራ ስድስት አመት ምህረት በዋለው ችሎት በጠለፋና በአስገድዶ መድፈር የተከሰሱበትን ሁለት ክሶች በበቂ ማስረጃ መከላከል ባልቻሉ ጥፋተኝቱ ተረጋግጠው በአስራ ዘጠኝ አመት ከስድስት ወራት ጽኑ እስራት እንዲቀጣ የተፈረደበት ብሩክታመኔ ከፍተኛው የቅጣት ውሳኔም የተላለፈበት ፍርደኛ ነው። ከእድሜው አንጻር ከአዋቂ እስረኞች ጋራ እኩል የምታይ ባለመሆኑና በሕጉ የተቀመጠው ማቆያ በወረዳው ባለመ መኖሩም በአንድ አመት ጽኑ ስርዓት እንዲቀጣ ከተወሰነበት አዳጊ በተጨማሪም ሌሎች ተከሳሾች እንደ ወንጀል ተሳትፏቸው ከስድስት አመት ጽኑ ስርዓት አንስቶም የቅጣት ውሳኔ ተላልፎባቸዋል። ይሁንና የተጎጂ ቤተሰቦች ቅጣቱ ከተፈጸመ ወንጀል ጋር የማይመጣጠንና አስተማሪ ያልሆነ ነው ሲሉ የፍርድ ውሳኔን ተችተዋል። ጥቃቱ የደረሰባቸው አዳጊ ሴት ተማሪዎች ከትምህርት መታጎላቸውን ለአካልና ስነ ልቦናዊ ጉዳት መዳረጋቸውን ካስታወቁ አስተያየት ሰጪዎች መካከል የአንዱ ተጠላፊ ተማሪ አጎት መሆናቸውን የተናገሩት አቶ መስፍን ሳንሶም በፍርድ ቤቱ የተሰጠው ውሳኔ ተመጣጣኝ አይደለም ሲሉ ተቃውሟቸውን ገልጿል። ካደረሱት ወንጀል አንጻር የሚመጥን አይደለም። በምን ምክንያት እንደሚደረግ ባናውቅም፣ ያው ሙስና ነው ስሏለሁ። ለምን አንድ ሴትን ከምትማርበት ትምህርት ቤት እንደገና ከምኖርበት ከማይበራዊ ህይወት ከስነ ልቦና ከተለያየ ነገር ጫና ካደረሰ በኋላ ወይ ከተለያየ በሽታ ካጋለጠ በኋላ መጨረሻ ላይ አስራ ሶስት አመት ስምንት አመት ስድስት አመት ሰባት አመት መታሰር ወንጀለኛ የሚያበረታታ ይመስልኛል። በኢሰማኮ የሴቶች የህፃናት የአረጋውያንና የአካል ጉዳተኞች መብቶች ኮሚሽነር ርግቤ ገበረ ሀዋርያም የተጠያቂነትና የህግ አስፈጻሚ አካላት ክፍተት በሴቶች ላይ እየደረሰ ነው ላሉት የመብቶች ሴቶች መስፋፋት ተጠቃሽ መንስኤ መሆኑን አስረድተዋል። እዚህ ተመጣጣኝ ቅጣት መሰጠት አለበት በህጉ መሰረት ብለን እናስባለን እና አሁን ኮሬን ለምሳሌ ወደኛም አቴንሽን መጥቶ ነበረ። በቀጣይነትም ክትትል የምንሰራበት ነው። አሁንም በወጣ ነው የሰብአዊ መብት ሁኔታ ዓመታዊ ሪፖርታችንም ላይ አካተነዋል። ግን ደግሞ ተከታታይ ምርመራ የሚፈልግ በደንብ ኬቶቹን ማየት የሚፈልግ ነው። አሁን እንዲህ ነው እንዲያ ነው ለማለት ኮሬ ሄደን የሰራነው ምርመራ ስለሌለ ትንሽ ያስቸግረኛል። ግን እነዚህ ድርጊቶች እንደተበራከቱ እና የህግ ከለላ እና የህግ ውሳኔ የሚሰጥባቸውም ሁኔታ ከሚሊዮነው ከፕሪቫለንሱ አንጻር ወይም ከመበራከቱ አንጻር ከገቢ የሆነ ምላሽ እየተሰጠ ነው ግን ለማለት እንደማያስችል ዝም መናገር እንችላለን። ጠለፋና አስገድዶ መድፈር ተደራራቢ ወንጀል ቢሆንም የሚተላለፉ ውሳኔዎች አስተማሪና ተመጣጣኝ አይደለም ሲሉ የተቹት የኢዜማ ፓርቲ የኮሬ ቅርንጫፍ ሊቀመንበር አቶ ቃይል ቡኢሳ በተጎጂ ተማሪዎች ቤተሰቦች የቀረበው ቅሬታ ተገቢ ነው ብለዋል። የጠለፋ ወንጀል መፈጸሙ አንድ ወንጀል፣ ጠልፎ ከወሰደ በኋላ አስገድዶ መድፈር ወንጀልንም ጭምር ፈጥሟል ማለት ነው። ሁለት ወንጀል ነው። ጠለፋን ብቻ ነው በግንዛቤ አስገብቶ ውሳኔ እየተሰጠበት እና አስገድዶ መድፈር ሊጨመርበት ወንጀሉ በሕግ ፊት ሲታይ ከዛ እየበለጠ የነበረ ውሳኔ የሚያፋየት የነበረበት የሚል ነገር ነው። ከዚህ ቀደም የኢዘማ ፓርቲ ባለፉት ሁለት ዓመታት በኮረዞን ዞን ሀያ አራት አዳጊ ሴት ተማሪዎች መጠለፋቸውና ተገደው መደፈራቸውን ለኢትዮጵያ ሰብአዊ መብቶች ኮሚሽን አቤቱታ ማቅረቡን የአሜሪካ ድምፅ ዘግቧል። በአገሪቱ ግጭትና ጦርነት በቀጠሉባቸው አካባቢዎች የሚፈጸሙትን ጨምሮም ባለፈው ዓመት በሐዋሳ ከተማ የተጠለፈችውን የዳሽን ባንክ ሰራተኛ እንዲሁም ከሳምንታት በፊት የገዛ ተማሪውን በመድፈር በዘጠኝ ዓመት እስራት የተቀጣውን የወልቅጠ ዩኒቨርሲቲ መምህር ጨምሮም የአስገድሮ መድፈርና የጠለፋ ዜናዎች መስፋፋት እንጂ መቀነስ እንደማይታይበት ተመልክቷል። ዘላቂ መፍትሄው ምንድን ነው የተባሉት ኮሚሽነር ሪግበ ገብረ ሐዋርያም ተጠያቂነትን ማስፈን ነው ብለዋል። ሁለት ነገር ነው። አንደኛ ተከታታይ የሆኑ ትምህርቶችን ግንዛቤዎችን መስጠት ያስፈልጋል። ጎን ለጎን ደግሞ ተጠያቂነት እና የህግ የበላይነትን ማስፈን ደግሞ የአሜሪካ ድምፅ ከአንድ ወር በፊት በዚህ ወንጀል የተጠረጠሩ አስራ ሁለት ሰዎች መታሰራቸውን የጎርካ ወረዳ አስተዳዳሪ የሆኑትን አቶ አገኘ በቀለና የሰላምና የጸጥታ ጽፈት ኃላፊን አቶ ብሩካየለን የለን ዋቢ አድርጎ ዘግቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋ